ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ25 እና በ31 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ ጥቅምት 26 2007 ዓ.ም ዝግጅታችንን ጀመርን። ጤና ይስጥልን እንደምናመሻችሁ፣ የተከበራችሁ አድማጮች ጤና ይስጥልን እንደምናመሻችው። የምሽቱ አስተናጋጆቻችሁ ቆንጂታዬና እኔም ሶሎሞን አባተ ነን። በትናንቱ የዩናይትድ ስቴትስ ምርጫ ሪፑብሊካን ፓርቲው ሁለቱንም የኮንግረስ ምክር ቤቶች በበላይነት ተቆጣጠረ። ሰዎች መሰረታዊ የሆነውን ሥራውን ያከናውናል፣ ደህንነታቸውንና የሀገሪቱን ድንበር ይጠብቃል፣ አርበኞቻችንን ይንከባከባል ብለው ስለማያምኑት መንግስት ነው። በሕግ መወሰኛ ምክር ቤቱ የአናሳዎቹ መሪ ሆነው የቆዩት ሪፐብሊካኑ ሚች ማኮኔል ናቸው የሰማችኋቸው። በአብይ ርዕስ ዘገባ ይዘናል። የቦርኪናፋሶን ውጥረት ለማርገብ ሶስት የአካባቢው ሀገሮች መሪዎች ዋጋዱጉ ገብተዋል። የኢጋድ መሪዎች የደቡብ ሱዳንን ጉዳይ ነገ አዲስ አበባ ላይ ይመክራሉ። አሁን ዋና ዋና የዓለም ዜና እናሰማችሁ። እዚህ ዩናይትድ ስቴትስ ትናንት ማክሰኞ በተካሄደው አገር አቀፍ ምርጫ ሪፑብሊካኖች የመወሰኛውን ምክር ቤት መልሰው ተቆጣጥረዋል በተወካዮች ምክር ቤቱም ተጨማሪ መቀመጫዎችን ይዘው በቀሪዎቹ የፕሬዝደንት ባራክ ኦባማ የሁለት ዓመታት የስልጣን ጊዜ በሁለቱም ምክር ቤቶች አብላጫ ፓርቲ ለመሆን በቅተዋል። ከትናንቱ ምርጫ አስቀድሞ ዲሞክራቶች ከመወሰኛው ምክር ቤት አንድ መቶ መቀመጫዎች ሀምሳ አምስቱን ይዘው የነበረ ሲሆን ትናንት ሪፑብሊካኑ በትንሹ ሰባት መቀመጫዎችን ጨምረዋል። በአርካንሳ፣ ኮሎራዶ፣ አዮዋ፣ ሞንታና ሰሜን ካሮላይና ደቡብ ደኮታና ዌስት ቨርጂኒያ ሪፑብሊካን ተወዳዳሪዎች አሸንፈዋል። ፕሬዚደንት ባራክ ኦባማ ራሳቸው ምርጫ ውስጥ አይኖሩ እንጂ ፖሊሲዎቻቸው ግን በምርጫው ለምርጫው መቅረባቸውን ሲናገሩ የነበረ ሲሆን የትናንቱ ውጤት የሚሸነቁጥ ውድቀት ሆኖባቸዋል። ፕሬዚደንቱ ከጥቂት ጊዜ በኋላ ስለ ምርጫ ውጤት የሚናገሩበት ጋዜጣዊ ጉባኤ ያደርጋሉ ተብሎ እየተጠበቀ ነው። የምክር ቤት መሪዎችንም የፊታችን አርብ በዋይት ሐውስ የምክር ቤቱን ቅድሚያ ትኩረት በሚፈልጉ ጉዳዮች ዙሪያ ለመወያየት ይጋብዛሉ ተብሏል። የምሽቱ አብይ ርዕስ ሰፋ ያለ ዘገባ ያቀርብበታል። የኢጋድ መሪዎች በደቡብ ሱዳን የሰላም ድርድር የመጨረሻ የተባለ መፍትሔ ለማበጀት ያለመ የተባለለትን ጉባኤ ነገ አዲስ አበባ ላይ ይጀምራሉ። መሪዎቹ የሚሰበሰቡት መፍትሔ ለመጫን ሳይሆን የደቡብ ሱዳን መንግሥትና ተቃዋሚዎች ራሳቸው መፍትሔ እንዲያመጡ ለማድረግ ነው ሲሉ ዋነኛው አደራዳሪ አምባሳደር ስዩም መስፍን ተናግረዋል። እስክንድር ፍሬው ዝርዝሩን ከአዲስ አበባ ይዟል። በባህር ዳርና በአዲስ አበባ ድርድር ሲያካሂዱ የቆዩት የደቡብ ሱዳን መንግስትና ተቃዋሚዎች ዋነኛ በሚባሉ ጉዳዮች ላይ ከስምምነት አልደረሱም። የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ አባል አገሮች መሪዎች ነገ በአዲስ አበባ የሚሰበሰቡትም ለዚህ ድርድር መቋጫ ለማበጀት ነው። የአሁኑ ስብሰባ ግን ከኢጋድ መሪዎች ይልቅ በደቡብ ሱዳን ተፋላሚ ወገኖች ሀሳብ ላይ ያተኮረ እንደሚሆን ዋነኛው አደራዳሪ አምባሳደር ስዩም መስፍን ተናግረዋል። ሁሉም የኢጋድ አባል አገሮች መሪዎችን የሚያሳትፍ ስብሰባ ይካሄዳል። የደቡብ ሱዳን ፕሬዝዳንትና የተቃዋሚዎቹ መሪም ይገኛሉ። ስብሰባው ለተደራዳሪዎቹ ለማድረግ የሚያስበው መፍትሄ መጫን አይደለም። ይልቁንም ወሳኝ በሆኑ ቀሪ ጉዳዮች ላይ ተፋላሚዎቹ ወገኖች ራሳቸውን በቀጥታ እንዲያደራድሩ ነው። እናም በቀጥታ እንደሚደራደሩ የሚጠበቁት የደቡብ ሱዳን ፕሬዝዳንት ሳልቫኪር ማያርዲትና የተቃዋሚዎቹ መሪ ሪያክ ማቻር ከበድ ያለ ፈተና ይጠብቃቸዋል። በተለይ ለሁለት ዓመት ተኩል በሚቆየው ብሔራዊ አንድነት የሽግግር መንግስት ውስጥ ስልጣንን እንዴት እንደሚከፋፈሉ መስማማት ይኖርባቸዋል። በኢጋድ ቀርቦ የነበረውንና ፕሬዚዳንት ሳልቫኪር በኃላፊነታቸው እንዲቀጥሉ የሚፈቅደውን ረቂቅ የሽግግር መንግስት ሰነድ ተቃዋሚዎቹ አልተቀበሉትም። ከሽግግር መንግስቱ ጊዜ ጀምሮ ፌዴራላዊ የመንግስት አወቃቀር ተግባራዊ እንዲሆን የሚጠይቀው የተቃዋሚዎቹ ሀሳብ ደግሞ የደቡብ ሱዳንን መንግስት ድጋፍ አላገኝም። በነገው ስብሰባ እንዲፈቱ የሚጠበቁትም እነዚህን የመሰሉ ቁልፍ ጉዳዮች ናቸው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። የተባበሩት መንግስታት የጸጥታው ምክር ቤት በጦርነት የተበጣጠቀችው የደቡብ ሱዳንን ሁኔታ የተመለከተና በፕሬዝደንቱ ሳልቫ ኪርና በተቀናቃኛቸው የቀድሞ ፕሬዝደንት ላይ ማዕቀብ የሚደነግግ ረቂቅ ውሳኔ ላይ ለመነጋገር ዝግጁ እንደሆነ ተገለጠ። የወቅቱ የጸጥታው ምክር ቤት ሊቀመንበር የሆነችው የአውስትሬሊያ አምባሳደር ጌሪ ክዊንላን ትናንት በሰጡት ቃል ኢላማዎችን ለይቶ ያነጣጠረ እቀባና የጦር መሳሪያም እገዳ ለመደንገግ ስፋት ያለው ፍላጎት አለ ብለዋል። የጊዜ ሰሌዳ ተቆርጦበት እንደሆነ ግን የተናገሩት ነገር የለም። ዩናይትድ ስቴትስ ሚስተር ኪር እና ተቀናቃኛቸው ሪያክ ማቻር ለወራት የዘለቀውን ብሔረሰባዊ ግጭት ለማቆም የደረሱትን የሰላም ውል ሳያከብሩ በመቅረታቸው ባለፈው ግንቦት ወር በራሷ ማዕቀብ እንድጣለችባቸው ይታወሳል። በስምምነታቸው መሰረት ሁለቱ ጸበኛ መሪዎች የአንድነት መንግስት ማቋቋም የነበረባቸው ሲሆን ስምምነቱ ተግባራዊ ሳይሆን ቀርቷል። ውጊያውም እንደቀጠለ ነው። የቡርኪና ፋሶ የረጅም ጊዜ ፕሬዚደንት ብሌዝ ኮምፓውሬ ከስልጣን መሰናበታቸውን ተከትሎ የተቀሰቀሰውን የፖለቲካ ቀውስ ለመፍታት ለመሞከር የሶስት የምዕራብ አፍሪካ ሀገሮች መሪዎች ወደ ዋጋ ዋጋዱጉ ሄደዋል። ዛሬ ዋጋዱጉ የገቡት የጋና የናይጄሪያና የሴኔጎል መሪዎች ከቡርኪና ቤጦር ሰራዊቱ የሰየማቸውን ጊዜያዊ መሪ ሌተና ኮሎኔል ኢዛክ ዚድን ጨምሮ የፖለቲካና የሃይማኖት መሪዎችን እያነጋገሩ ነው ቡርኪና ያለ የቪኦኤ ዘጋቢ እንደገለጠው መሪዎቹ የፖለቲካ መሪዎችን፣ የሃይማኖት መሪዎችንና የሲቪል ማህበረሰብ ድርጅቶች እያንዳንዳቸው የሽግግር መንግስት የሚመሩ ሶስት እጩዎች እንዲመርጡ ጠይቀዋል። የቡርኪና ፋሶ ጦር ሰራዊት በትረ ስልጣኑን ባለፈው አርብ የጨበጠው ሚስተር ኮምፓውሬ የስልጣን ዘመናቸውን ለማራዘም በመሞከራቸው ከተቀሰቀሰው ሁከት የተቀላቀለ ተቃውሞ በኋላ ስልጣን ለቀው ሀገር ጥለው ከሸሹ በኋላ መሆኑ ይታወሳል። ሌተና ኮሎኔል ዚዲን ስልጣን በአስቸኳይ ለሲቪሉ እናስረክባለን ሲሉ በተደጋጋሚ መናገራቸው ይታወሳል። የአፍሪካ ህብረት በበኩሉ በሁለት ሳምንታት ውስጥ ሲቪል የሽግግር መንግስት ካልተቋቋመ ማዕቀብ ሊጣል ይችላል ሲል ባለፈው ሰኞ አስጠንቅቋል። የዩክሬን መንግስት በሩሲያ የሚደገፉት ተገንጣዮች ለተቆጣጠሯቸው ምስራቃዊ የሀገሪቱ ሁለት ክፍለ ሀገሮች የገንዘብ ወጪ መመደቡን እንደሚያቆም አስታውቋል። ዛሬ ጠቅላይ ሚኒስትሩ አርሴኒ ያትሴኑክ በካቢኔ ስብሰባ ላይ ባሰሙት ንግግር እርምጃው ዳኔትስክና ሉሃንስክ ሽብርተኞች ብለው በጠሯቸው ቁጥጥር ስር እስካሉ ድረስ ይቀጥላል ብለዋል። ይሁን እንጂ መንግስታቸው ለክፍለ ሀገሮቹ የጋዝና የኤሌክትሪክ አቅርቦት መላኩን እንደሚቀጥል አስረድተዋል። ከኪየቭ ተገንጥለናል ብለው ራሳቸው ያወጁት ክፍለ ግዛቶች ይህንኑ ለማስረገጥ ባለፈው እሁድ ምርጫ ማካሄዳቸው አይዘነጋም። እስካሁን ለምርጫዎቹ እውቅና የሰጠች ሩሲያ ብቻ ስትሆን ዩናይትድ ስቴትስና የተባበሩት መንግስታት ድርጅት እንዲሁም ሌሎችም ጭምር ምርጫውን የማይጠቅም ደግሞም ሕገ ወጥ በማለት ነቅፈዋል። በሽምቅ ተዋጊዎች ቁጥጥር ስር ባሉት አካባቢዎች ከሁለት ወራት በፊት የታወጀው ተኩስ አቁም በቋፍ ላይ ሲሆን በሀገሪቱ በዩክሬን ሀይሎችና በተገንጣዮቹ መካከል አልፎ አልፎ ግጭት እየተካሄደ ነው። ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። በመጨረሻም ኢየሩሳሌም ውስጥ አንድ ፍልስጤማዊ መኪናውን ሆን ብሎ እግረኞች የተሰበሰቡበት የእግረኛ መንገድ ላይ ነድቶ አንድ ሰው ሲገድል ዘጠኝ ሰዎችን ማቁሰሉን የእስራኤል ፖሊሶች ገልጠዋል። ከተጎዱት የሚበዙት ፖሊሶች መሆናቸውም ተነግሯል። ጥቃቱ የደረሰው አይሁድ ብሔረተኞች አጨቃጫቂውን የኢየሩሳሌሙን ቅዱስ ስፍራ ለመጎብኘት ያላቸውን እቅድ ይፋ ካደረጉ በኋላ በእስራኤል ፖሊሶችና ድንጋይ የወረውሩባቸው የነበሩ በርካታ ፍልስጤማውያን ከተጋጩ በኋላ መሆኑ ታውቋል። አጎራባች ዮርዳኖስ የእስራኤል ኃይሎች በአላክሳ መስጊድ ላይ ያደረሱት ሕገወጥ ወረራ ያለችውን በመቃወም እስራኤል ያሏትን አምባሳደሯን እንዲመለሱ ዮርዳኖስ ጠርታለች። ዜናው በቃ አድማጮች፣ ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ25 ሜትር ባንድ በ11900፣ በ11965 ና በ12140 ኪሄ በ31 ሜትር ባንድ ወይም በ9435 እና በ9755 ኪሄ እንዲሁም በናይልሳት ከዋሽንግተን ዲሲ በቀጥታ የሚተላለፈው የረቡዕ ጥቅምት 26 2007 ዓ ም ፕሮግራማችን ነው። ከመኖሪያ ቤታቸው በፌዴራል ፖሊስ የተወሰዱት የመላ ኢትዮጵያ አንድነት ፓርቲ መያድ ከፍተኛ አመራር አባል አቶ ተስፋዬ ታሪኩ እስካሁን የደረሱበትን እንደማያውቁ የፓርቲው ፕሬዚደንት ለቪኦኤ ገለጹ። የት እንዳሉ አናውቅም። ለማጣራት ሙከራ በምናደርግበት ጊዜ ኃላፊነት የሚወስድ ሰው ወይም እኔ ነኝ የሚል ሰው ይሄ ነው የሚል ሰው ልናገኝ ስላልቻል በጣም ጨለማ የሆነ ሁኔታ ነው ያለው። ከባሕር ዳርና ከጎንደር የተወሰዱ የፓርቲው አባላትም የት እንዳሉ አይታወቅም ብለዋል የመኢአድ ፕሬዝደንት አቶ አበባው መሀሪ። አብራችሁን እስከ ዝግጅታችን ፍጻሜ ድረስ ቆዩ። አሁን ወደ መጽሔቱ ክፍለ ጊዜ እንሻገራለን። የዕለቱ አብይ ርዕስ ይቀድማል። ዩናይትድ ስቴትስ ውስጥ ትናንት በተካሄደው የመካከለኛ ጊዜ ምርጫ ሪፐብሊካን ፓርቲው በሀገሪቱ የሕግ መወሰኛ ምክር ቤት የበላይነትን ተቆጣጥሯል። ተቃዋሚው ሪፐብሊካን ፓርቲ በህግ መምሪያ ምክር ቤት ያለውን የአብዝሃነት ቦታም ያሰፋል ተብሎ እየተጠበቀ ነው። ሪፐብሊካኑ በአርካንሳ፣ በኮሎራዶ፣ በአይዋ፣ በሞንታና፣ በሰሜን ካሮላይና፣ በደቡብ ዳኮታና በምዕራብ ቨርጂኒያ በማሸነፋቸው በዋሽንግተን የሥልጣን ሚዛኑን እንደሚቀይር ዘጋቢያችን ማይክ ኦሱሊቫን ከሎስ አንጀለስ በላከችው ዘገባ፣ ይቅርታ በላከው ዘገባ ጠቅሷል። አዳነች ፍስሃ እየታቀርበዋለች። በሴኔት ማለት በሀገሪቱ የህግ መወሰኛ ምክር ቤት የውህዳን መሪ ምች ሚካነል በኬንታኪው ምርጫ ከባድ ተግዳሮት ደቅነውባቸው የነበሩትን ዲሞክራት አሊሰን ላንደርግን ግራይምስን አሸንፈዋል። ግራይምስ ትላንት ማታ መሸነፋቸውን በመቀበል ባደረጉት ንግግር ደጋፊዎቻቸውን አጽናንተዋል። ዋል ትናይት ድድን ብሪንግ አስ ሪዞልት ዋድ ሆፕድ ፎር ስ ጀርኒ ዛሬ ማታ ተስፋ ያደረግንበትን ውጤት ባናገኝም ለእናንተ ስንል ያካሄድነው ትግል ተገቢ ነበር። ምካንል ለስድስተኛ ጊዜ ለመመረጥ ያካሄዱት ዘመቻ ከባድና መራራ የነበረ ቢሆንም ወደ መጨረሻ ገደማ የድምፅ ብልጫ ማግኘታቸው አልቀረም። ምርጫው ስለ እሳቸው ወይም ስለ ተቃዋሚያቸው አለመሆኑን ለደጋፊዎቻቸው ተናግረዋል። ሰዎች መሰረታዊ የሆነውን ስራውን ያከናውናል፣ ደህንነታቸውንና የሀገሪቱን ድንበር ይጠብቃል፣ አርበኞቻችንን ይንከባከባል ብለው ስለማያምኑት መንግስት ነው። ትኩረት በማይገባው ነገር ላይ በማተኮሩ መሰረታዊ የሆኑ ነገሮችን ያደርጋል ተብሎ እምነት ስለማይጣልበት መንግስት ነው። ፕሬዚደንት ኦባማ በሀገሪቱ ህግ መሰረት ለሶስተኛ ጊዜ ለመወዳደር ባይችሉም ሪፑብሊካውያን ኢላማ ያደረጉት ፖሊሲዎቻቸውን ነው። ካነጣጠሩባቸው የፕሬዚደንት ኦባማ ፖሊሲዎች ዋነኛው በሚሊዮኖች የሚቆጠሩ የጤና ዋስትና የሌላቸው አሜሪካውያን የዋስትና እድል እንዲያገኙ ያደረገው የጤና ጥበቃ እቅድ ነው። ሪፑብሊካውያን እቅዱን የሚቃወሙት መንግስት በጤና ጥበቃው ገበያ ከሚገባው በላይ እንዲገባ ያደርጋል፣ የደንበኞችን ምርጫ ይገድባል በሚል ነው። ሌሎች ደግሞ የፕሬዚደንት ኦባማን የኢሚግሬሽን እና የኤነርጂ ፖሊሲዎችን እንዲሁም ፕሬዚዳንቱ በኢቦላና እስላማዊ መንግስት ነኝ በሚለው የአማጽያን ቡድን ላይ ያሳየውን አያያዝ ኢላማ አድርገዋል። ለፕሬዚዳንቱ ያለው የድጋፍ መለኪያ መጠን ዝቅ ማለቱም ለሪፑብሊካውያን ዘመቻ አመቺ ሁኔታ ፈጥሯል። ሪፑብሊካውያን በትላንቱ ምርጫ ባገኙት ድል መሰረት የሀገሪቱን የህግ መምሪያና የህግ መወሰኛ ምክር ቤቶችን የመቆጣጠር እድል አግኝተዋል። አርካንሳስ ውስጥ ሪፑብሊካዊ ቶም ካጥን ሁለት ጊዜ ተመርጠው የነበሩትን ዲሞክራት ማርክ ፕራየርን አሸንፈዋል። በሰሜን ካሮላይና ቶም ቴሊስ ዲሞክራቷን ኬ ሃገንን ለጥቂት አሸንፈዋል። ሼሊሙር ካፒቶ ከምዕራብ ቨርጂኒያ ለሴኔት አባልነት ለመመረጥ በግማሽ ምዕተ ዓመት ውስጥ የመጀመሪያዋ ሪፑብሊካዊት ሆነዋል። በደቡብ ዳኮታ ደግሞ ማይክ ራውንድስ የዲሞክራት የነበረውን የህግ መወሰኛ ቦታን ይዘዋል። ዲሞክራቶች በኒው ሃምሽር አንድ የምክር ቤት ቦታን ይዘዋል። በሚችግን ዴላወርና ሚኒሶታም መቀመጫዎችን ይዘዋል። በሉዊዚያና ሁለቱም ተወዳዳሪዎች ብልጫ ባለማሳየታቸው ዲሞክራቷ ሜሪ ላንድሩና ሪፑብሊካዊው ቢል ካሲዲ በመጪው ታሳስ ወር የማጣሪያ ምርጫ ያካሄዳሉ። ላንድሩ በተለያዩ ነጥቦች ላይ ተከታታይ ክርክር እንዲያካሄዱ ተቀናቃኛቸውን ጠይቀዋል። በትምህርት ቀዳሚ ቦታ በሚይዙት የሥራ ዕድልና የኢኮኖሚያችን ጉዳይ፣ በማኅበራዊ ዋስትና፣ በሜዲኬርና በጤና ጥበቃ፣ በኢነርጂና በአካባቢ ጥራት፣ እንዲሁም በዓለም አቀፍና በንግድ ጉዳዮች እንድንከራከር ጠይቃለሁ። እነዚህ ሁሉ ወሳኝ የሆኑ ጉዳዮች ናቸውና በጆርጂያ ክፍለ ሀገር ዴቪድ ፐርዱ ዲሞክራቱን ሚቼል ናንን አሸንፈዋል። አዲሱ የዩናይትድ ስቴትስ ምክር ቤት ቃለ መሐላ በመፈጸም ስራ የሚጀምረው በመጪው ጥር ወር ሲሆን አንዳንድ ሪፑብሊካውያን በሁለቱም የምክር ቤት ዘርፎች የብዙሀን ነት ቦታ በመያዛችን የፕሬዚዳንት ኦባማን የጤና ጥበቃ ሕግን ለመቀልበስ እንጥራለን፣ በኢሚግሬሽንና በሌሎች ነጥቦችም እንጋተራቸዋለን ሲሉ ዝተዋል። በትናንቱ የፕሬዝደንታዊ ስልጣን አጋማሽ ምርጫ ሚድተርም ኤሌክሽንስ በሚባለው እንደተጠበቀው የሪፑብሊካን ፓርቲው በምክር ቤቱ ሁለቱንም ማለት የተወካዮች ምክር ቤቱንና የህግ መወሰኛውን ዘርፎች ተቆጣጥሯል። ውጤቱ በቀጣዮቹ ሁለት ዓመታት የኦባማ አስተዳደር ላይ ምን ተጽዕኖ ሊያሳድር ይችላል? ራሱ ሚድተርም ኤሌክሽን ምን ማለት ነው? ጥቅሙስ ምንድነው? ከዚህ የዩናይትድ ስቴትስ ምርጫ ሌሎች ሀገሮችስ ምን ይማራሉ? በቀጣዩ ቅንብር ለእነዚህና መሰል ጥያቄዎች የፖለቲካ ምሁር ምላሽ ይዘናል። በምርጫው በግላቸው የተወዳደሩ እጩና በድምፅ መስጠት የተሳተፉ ሰዎችንም አጫጭር አስተያየቶች ያካተናል። አዘጋጅና አቅራቢው ሰሎሞን ክፍሌ ነው። የፖለቲካ ሳይንስ ምሁሩን ዶክተር ጌታቸው መታፈሪያ ላስቀድም። በሜሪላንድ ክፍለ ግዛት ሞርጋን ስቴት ዩኒቨርሲቲ ያስተምራሉ። ፕሮፌሰር ጌታቸው በመጀመሪያ ለአድማጮች ግንዛቤ እንዲያስጨብጡልኝ የምፈልገው ይሄ ትላንት እነርሱ ሚድተርም የሚሉት መሀል ላይ የሚካሄደው ምርጫ ምን ማለት እንደሆነ እናጥቅሙን ነው በዚህ ብንጀምር እሺ በጣም ጥሩ እንግዲህ ይህ ሚድተርም ኤሌክሽን ወይንም መሀከለኛው ምርጫ የሚባለው ከፕሬዚዳንቱ ምርጫ ነው የሚጀምረው አንደኛ ይህ ፕሬዚዳንት ለአራት አመት ነው የሚመረጠው በአራት አመት ቆይታ ውስጥ በመጀመሪያው ሁለት አመት ከዛም ቀጥሎ በሁለተኛው አመት እንደዚሁ የሚካሄድ ምርጫ ነው። ይህ ምርጫ የመሀከለኛው የፕሬዝዳንቱ ዘመን ምርጫ አንዳንድ አበይት ጉዳዮችን ይፈጽማል። ይሄውም ደግሞ በየግዛቶቹ የበታች አካል ሀውስ የሚባሉትን ይመርጣል። እንደዚሁም ደግሞ የበላይ አካሉን የህግ መወሰኛ ከመቶ ውስጥ ወደ ሰላሳ ሶስቱ የሚሆኑ ይመረጣሉ። በዚህ ምርጫ ውስጥም እንደዚሁ ከአምሳ ግዛቶች ውስጥ ወደ ሰላሳ አራት የሚሆኑ የግዛት አስተዳዳሪዎች ወይም ገቨርነሮች ይመረጣሉ። ይህ እንግዲህ በዛ መልኩ ነው የሚታየው። እያንዳንዱም ደግሞ ስቴት ወይንም ክፍለ ሀገር የየራሱን አግረገዢ ይመርጣል። ከንቲባ፣ ዳኞችን፣ የፖሊስ አዛዦችን ይመርጣል። በዛም ላይም ደግሞ አንገብጋቢ የሆኑ የሎካል ወይም ደግሞ የዛው አካባቢ ጥያቄዎች ተነስተው እዛ ላይ ህዝቡ ምርጫ ወይም ደግሞ ድምጽ ይሰጥበታል። እና እንደዚህ አይነት ነው፣ እና ሁሉም ህዝብ ለማሳተፍ የተደረገ ሂደት ነው ይሄኛው። ወደ ትላንቱ ምርጫና ውጤቱ እንለፍ። የሪፐብሊካን ፓርቲው አስፈላጊውን ድምጽ በማግኘት በምክር ቤቱ ሁለቱንም ማለትም የተወካዮቹን ምክር ቤትና ሴኔቱን ተቆጣጥሯል። ይህ ውጤት ከምን ተገኘ ይላሉ። ይህ ውጤት እንግዲህ አንደኛ የተገኘው ለምሳሌ አንድ ሰው ሲፎካከር ወይንም ለአንድ ክፍል ሲፎካከር አንተ ከፕሬዚዳንት ኦባማ ጋር የመረጥክ ነህ እየተ ባለ እየተባለ ከፕሬዚዳንት ኦባማ ጋር ያለውን ቁርኝነት የፖሊሲ ቁርኝነት በዛ ላይ እንደ ሀጢት ሀጢአት እየታየ ከፕሬዚዳንቱ ለማሸሽ እየተፈለገ ይህ ፕሬዚዳንት በሀገራችን ላይ የኢኮኖሚ ውጥቀት አምጥቶብናል፣ የውስጥም የሀገርም ችግር አምጥቶብናል። እና ከዛ ጋር የተቀራረበ ሰው መጥፎ ነው በማለት በዛ በመጥፎ አይነት እየታየ የ ፕሬዝዳንቱ እንዲያውም ቶክሲክ ነው የሚሉት። ቶክሲክ እንዲያው አደገኛ ሰው ነው በማለት በዛ ምክንያት ነው እንግዲህ ብዙዎቹ የጥላቻ የማስፈራሪያ ነው እንጂ ጥርት ያለ አጀንዳ አውጥተው የተፎካከሩበት አይደለም። ፕሬዝደንት ባራክ ኦባማ ከእንግዲህ በስልጣን ላይ የሚቆዩት ለመጮቹ ሁለት ዓመታት ብቻ ነው እና የሪፐብሊካን ፓርቲው በምክር ቤቱ አብላጫውን መቀመጫ ማግኘት በፖሊሲዎቻቸው ላይ ምን አይነት ተጽዕኖ ሊያሳድር ይችላል? እስካሁን ያስገኟቸው ድሎች ካሉም እነርሱንም ጨምሮ ማለት ነው፣ እንደ ጤና ጥበቃን የመሳሰሉት ይጠቀሳሉ። እንግዲህ እስካሁን ድረስ እንግዲህ እንትን ያሉት የሚናገሩት የፕሬዚዳንት ኦባማን እስካሁን ድረስ ያዘገኙትን ድሎች፣ የዚህ የጤናንም፣ የታክስ ሁኔታም እነዚህ እነዚህ የመሳሰሉትን እሱን ለመሻር ለመናድ ነው እና ያንም በሚያደርጉበት ጊዜ ደግሞ ጠንከር ጠንከር ያሉ የፕሬዚዳንት ኦባማ እምነት እምነት እየ ሳቡ ፖሊሲዎችን ያንን ከተቃወሙ ያው ድምፅን በድምፅ መሻር ወይም ቪቶ ፓወር ስላለው ያን እየተጠቀመ የበላይነትን ሊያገኝ ይችላል። ግን በሌላ መንገድ ደግሞ አገር ስለሚመሩ እነኚህ ሪፐብሊካኖቹም ዴሞክራቶቹም፣ አገር የማዳን የአገር ሕልውና ማስጠበቅ ስላለባቸው ምናልባት የፉክክር ሳይሆን የመተጋገዝና የመደማመጥን ፖሊሲ እያራምዳሉ ተብሎ ይጠበቃል። እንግዲህ ውጤቱ እንግዲህ ወደፊት እናየዋለን ማለት ነው ሂደቱን ሌላው እንግዲህ ሁልጊዜ የምናነሳው ጥያቄ ይህ ምርጫና ውጤቱ በሌሎች ሀገሮች ላይ በተለይም ኢትዮጵያን አስመልክቶ ምን ፋይዳ ይኖረዋል? ምንስ ነው አገሮች ከአሜሪካው ምርጫ ሊማሩ የሚችሉት የሚለው ነው። ያንም በተመለከተ እንግዲህ ማንኛውም አገር የራሱን የአገራዊ ጥቅም ነው የሚያስከትለው የሚከተለው ናሽናል ኢንትረስት ሁሉንም ነገር የሚያወት ከራሳቸው ጥቅም ነው ነገር ግን የውጭ ሀገሮች ሊማሩ የሚችሉት የአሜሪካ ሀገር የፖለቲካ ሂደት አመራረጥ ዘይቤ ሁሉ እውነተኛ እንጂ የስሙላ ፖለቲካ እንዳልሆነ ግልጥነት ያለበት እንደሆነ መደማመጥ እንዳለበት ያንን ነው የሚያሳየው። የሌሎቹ ሀገሮች ደግሞ ድክመትና ሽንፈትም ይህ ነው የፖለቲካ ሂደታቸው ግልጥነት የሌለው አንድን አካል ብቻ አንድን ሰው ብቻ የተመርክዘው የሚሄዱ ነው እንጂ ፖሊሲ ያልሆነ ለሀገር ሕልውና ምን ይጠቅማል የሚል ሳይሆን የራስን ጥቅም የጊዜውን ጥቅም ብቻ ነው እንጂ የወደፊቱን ጥቅም ከሚዛን ውስጥ የማያገባ ነው። በሌላ በኩል ደግሞ ፎሬን ፖሊሲን በተመለከተ መሰልቸትም ይኖራል። በተለይ አሁን ሪፐብሊካኖቹ በሚወጡበት ጊዜ ለፎሬን ፖሊሲ የሚወጣ ገንዘብ ፎሬን አሲስተንስ የውጭ መንግስትን ለመርዳት የውጭ ሀገሮችን ለመርዳት የሚወጣውን ገንዘብ መቀነስ አለብን። ምክንያቱም እኛ ሀገራችን ውስጥ ያለውን የኢኮኖሚ ችግር መወጣት አለብን ከሚል አንጻር ወደ ውጭ የሚላከውን እርዳታ ሊቀንሱ ይችላሉ። ምክንያቱም አንደኛው ምርጫ አንገብጋቢ ጥያቄ በዚህ ምርጫ ላይ የኢኮኖሚ ሁኔታ ነው። አሜሪካ ውስጥ ያለው የኢኮኖሚ ሁኔታ እየተዳከመ እንደሆነ ደግሞ እንደምናየው የዓለም ሁኔታ በተለይ በአውሮፓ ውስጥ ያለው ኢኮኖሚ እየተዳከመ እንደሚሄድ ያም ደግሞ ውሎ አድሮ አሜሪካን እንደሚጎዳ ያ ነው በብዛት ህዝቡ ያስንትን ሀሳብ ውስጥ የከተተው። የዚህን የኢኮኖሚ ውጥቀት እንዴት አድርገን እንወጣለን፣ ከፍቶ የሚመጣውን ደግሞ የኢኮኖሚ ውጥቀት እና ዝቅጠት እንዴት አድርገን እናሸንፈዋለን፣ እንወጠዋለን የሚል ነው። በዚያ ምክንያት በዚህ ሁኔታ የፎሬን ፖሊሲው ሁልጊዜ ተደማጭነትንና ተወዳጅነትን አይኖረውም እና በዛ አይነቱ ነው የሚታየው። ዶክተር ጌታቸው መታፈሪያ እዚህ በዩናይትድ ስቴትስ ሜሪላንድ ክፍለ ግዛት ሞርጋን ስቴት ዩኒቨርሲቲ የፖለቲካ ሳይንስ መምህር፣ ለጊዜው በጣም አመሰግናለሁ። እኔም አመሰግናለሁ። ከባለሙያ ፖለቲካዊ ትንተና ወደ መራጮች አስተያየት እንለፍ። ከጊዜ አንጻር የአንድ ሰው ብቻ አስተያየት ይሆናል የሚኖረኝ። በቨርጂኒያ ክፍለ ግዛት አሌክሳንድሪያ ነዋሪ አቶ ኤርሚያስ ተፈራ አስተያየታቸውን ባጭሩ አጠቃለዋል። ቨርጂኒያስ የተካሄደው ምርጫ ማርክ ወርነርና የሚባል ዴሞክራትና ኤድ ገለስቲ የሚባሉ ሪፐብሊካን ነበር። የእኔ ድጋፍ ለማርክ ወርነር ነበረ። ማርክ ወርነር በትልቅ ብልጫ ያሸንፋል ተብሎ የተጠብቆ ነበር። ነገር ግን ምርጫው በትልቅ ልዩነት ሳይሆን በጣም በትንሽ ልዩነት ስለነበረ ሌሊቱን ሙሉ ቁጭ ብለን ስንጠብቅ አድረናል። በጣም ደስ የሚለው ሁሉም አሸናፊም ተሸናፊም ነገሩ ካለቀው በኋላ በጥሩ ሁኔታ ነው ያለቀው። ጋባቸው አርባ ዘጠኝ ፐርሰንት ለአርባ ስምንት ፐርሰንት ሆነው ነው ያለቀው። ቨርጂኒያ ውስጥ ከሁለት ሚሊዮን ሕዝብ በላይ ቮት አድርጓል። ፕሮፌሰር ሞሐመድ ጣሂሮ ቴክሳስ ግዛት ውስጥ ለዩናይትድ ስቴትስ የሕግ መወሰኛው ምክር ቤት በግላቸው መወዳደራቸውን ትላንት አስተዋውቀናል። ፕሮፌሰር መሐመድ ሞክረዋል፣ ግን አላሸነፉም። ይሄ ተስፋ ያስቆርጣል ወይስ ሌላ ሙከራ ያደርጋሉ? ውጤቱንስ እንዴት ተቀበሉት? ከራሳቸው እንስማ። ውጤቱ እንግዲህ የህዝብ ውሳኔ ነው፣ ተቀብለነዋል። በጸጋ ነው የተቀበልኩት። ሴኔተር ጃን ኮነንን ትናንት ማታ ደውዬለት እንኳን ደስ አለህ ብዬዋለሁ እና ተቀብለነዋል። ተስፋ የሚያስቆርጥ አይደለም። ስንገባበትም ከባድ መሆኑን አውቀን ነው የገባንበት። እና ለወደፊት እንግዲህ የሚቀጥለው የቴክሳስ ሴኔት ሬስ በአራት አመት ውስጥ ነው የሴኔተር ቴድ ክሩዝ በርጩማ በአራት አመት ለውድድር ይቀርባልና ያንን እያሰብኩበት ነው። ውሳኔ ላይ አልደረሱ። ከዚህ የመጀመሪያቸው ከሆነው ምርጫስ ምን ተማሩ? ለቴክሳሱ ተወዳዳሪ ፕሮፌሰር መሐመድ ጣሄሮ ያስከተልኩት ጥያቄ ነበር። ከአሁን ምርጫ የተማርኩት አንደኛ አንደኛ የገንዘብ አስፈላጊነት በፊትም እናውቀዋለን፣ ግን እዚህ ውስጥ ገብቼ ይበልጥ ጎልቶ እየታየኝ አንዱ እሱ ነው። ብዙ ገንዘብ ያስፈልጋል። ራስን ማስታወቅ ቴሌቪዥን ላይ፣ በጋዜጣ ኢንተርኔት ላይ እና ገንዘብ ትልቅ ሚና ይጫወታል። ሌላው ደግሞ ድርጅት ነው ኦርጋኒዜሽን። እና ዲሞክራትና ሪፐብሊካኖች ፓርቲያቸው ድርጅት ስለሆነ ራሱ መዋቅር አላቸውና እኛ ደግሞ ከስር ገና አንድ ብለን ነው የጀመርነው እና ሁለተኛ የተማርኩት ነገር ድርጅት በጣም አስፈላጊ መሆኑን። ሁለቱ በጣም በጣም ቁልፍ ናቸው። እንግዲህ ሌላው ደግሞ መልእክትህ ነው። መልእክትህ ቆንጆ ከሆነ የቴክሳስ ህዝብ ጥሩ ህዝብ ነው፣ እና ኦፕን ማይንድ አላቸው። የተሸነፍኩትም ለዚህ ነው ለዚህ ነው የሚል ቅዠት የለብኝም። እኔ ሰውየው አሸንፏል። መሸነፌን ደግሞ በጠጋ ነው የተቀበልኩት። ፕሮፌሰር መሀመድ ጣሂሮ ለጊዜው በጣም አመሰግናለሁ። እኔም በጣም አመሰግናለሁ ቪኦኤ ታንኪዩ። ከአሜሪካ ድምፅ መጽሔትን ነው እያደመጣችሁ ያላችሁት። የዕለቱ አብይ ርዕስ ነበር። የትንታኔው መጽሔት ይቀጥላል። የትናንቱን የዩናይትድ ስቴትስ የፕሬዝደንታዊው ስልጣን ዘመን የግማሽ ጊዜ ምርጫ ውጤት ተከትሎ የሪፐብሊካን ፓርቲ አባላት የሁለቱንም ምክር ቤቶች አብላጫ መቀመጫዎች የሚቆጣጠሩበት የአስተዳደር ዘመን ለመጨረሻዎቹ ሁለት ዓመታት የፕሬዝደንት ባራክ ኦባማ የስልጣን ዘመን የተለየ የውጭ ፖሊሲ ምህዳር የሚደቅን ይሆናል እየተባለ ነው። የአሜሪካ ድምፁ የዩናይትድ ስቴትስ የውጭ ጉዳዮች ዘጋቢ ስካት ስቴርንስ ያጠናቀረው ሲያጠናቀረው ዘገባለ አሉላ ይዞታል። የሪፐብሊካን ፓርቲ ከመጪው የአውሮፓውያን አዲስ ዓመት አንስቶ የሁለቱም የዩናይት ስቴትስ ምክር ቤቶች መቆጣጠር ሁለቱን የፕሬዝዳንቱን አብይ የውጭ ፖሊሲ ግቦች የማንቀሳቀስ አቅም ይገድበዋል ይላሉ የአሜሪካ ዩኒቨርሲቲው የዓለም አቀፍ ጉዳዮች ፕሮፌሰር ጉዜቭ። ሁኔታው ፕሬዚዳንት ኦባማ የኢራንን የኒኩሊየር ፕሮግራም ድርድርም ሆነ በእስራኤልና በፍልስጤማውያን መካከል ሰላም ለማምጣት የያዟቸውን ታላላቅ ውጥኖች ለማራመድ ይበልጥ ፈታኝ ያደርግባቸዋል። ክፋቱ እነኚህ ሁለት ጉዳዮች ባለፉት በርካታ ዓመታትም በዩናይትድ ስቴትስ ምክር ቤት የሁለቱ ተቀናቃኝ ፓርቲዎች የፖለቲካ ኳስ ከመሆን አላለፉም። ዓለም አቀፍ ተደራዳሪዎች ኢራን ከተጣሉባት ማዕቀቦች አንዳንዱን በማላላት በልዋጩ ኢራን የአቶሚክ ቅመማ ውጥኖቿን እንድትገድብ ለማግባባት በኢራን የኒውክሊየር ፕሮግራም ዙሪያ ሲያካሂዱት የቆየው ድርድር የጊዜ ሰሌዳው በያዝነው ወር መገባደጃ ይጠናቀቃል። ቁጥራቸው የበዛ የዩናይት ስቴትስ እንደራሲዎች ምክር ቤት የሪፐብሊካን ፓርቲ አባላት ግን ስምምነቱ ቴሄራን ዩራኒየም ቅመማዋን እንድታጧጡፍ ያስችላታል የሚል ስጋት አላቸው። በአንጻሩ ፕሬዚዳንት ኦባማ የምክር ቤቶቹን ይሁንታ ማረጋገጫ ሳያስፈልጋቸው አንዳንዶቹ ማዕቀቦች ማላላት የሚያስችል ስልጣን አላቸው። ሁለቱ ፓርቲዎች የተለያዩ ነገር ግን ጠንካራ አቋሞች የሚያሳዩባቸው ከዋና ዋናው የዩናይት ስቴትስ የውጭ ፖሊሲ ጉዳዮች አንዱ የሶሪያ ጉዳይ ነው። በእንደራሴዎች ምክር ቤት የሪፐብሊካን ፓርቲው ሴናተር ጆን መኬን ዩናይትድ ስቴትስ አክራሪ አቋም ለማያራምዱት የሶሪያ አማጽያን የምትሰጠውን እርዳታ ቁጥብነትና የጎላ ወታደራዊ እንቅስቃሴ የማይታይበትን ሚናዋን ክፉኛ በመተቸትና የፓርቲያቸውን አቋምም በማንጸባረቅ ግንባር ቀደሙ ናቸው። ሮበርት ማኒንግ በዓለም አቀፍ ጉዳዮች ጥናት ከፍተኛ ተሰሚነት ባለው ገለልተኛው የምርምር ተቋም አትላንቲክ ካውንስል የፖለቲካ ትንታይ ናቸው። ሊ የጸጥታ ጉዳዮችን አስመልክቶ ሴናተር ማኬይን የምክር ቤቱን የጸጥታ ጉዳዮች ንዑስ ኮሚቴ የሚመራውን የስልጣን መንበር የሚረከቡ ይመስለኛል። ይህም በተለይ ለመከላከያ የሚውለውን ወጪና በመካከለኛው ምስራቅና ሌሎች አካባቢዎች አንዳንድ ወታደራዊ እንቅስቃሴዎችን አስመልክቶ ይበልጥ ግብግብና ሰጥ አገባ የሚበዛበት ይመስለኛል። የዩናይት ስቴትሷ የውጭ ጉዳይ ሚኒስትር ቃል አቀባይ ጃንሳ የንሳኪ በበኩላቸው የዩናይት ስቴትስ ዲፕሎማቶች ምክር ቤቱን ከሚመራ የትኛውን ፓርቲ ጋር በኩል ተባብረው ይሰራሉ ይላሉ። በስራ ላይ ያለ ፕሮግራም አለ። ሴናተር መኬን በሚፈልጉበት መንገድ አይደለም እየሰራ ያለው። ስለሆነም ለውጡ እንደኔ አስተያየት ንግግሮቹ በምን አይነት መንገድ ይቀጥላሉ የሚለው ላይ ነው። ለውጡ ምክር ቤቱ ወይም ኮሚቴው የምስክርነት ቃል በሚሰማባቸው ጉዳዮች ምንነትና በምክር ቤቱ የሪፐብሊካን ፓርቲ አባላት የመገናኛ ብዙሃኑን የመሳብና የዜና ሽፋን የመጋበዝ አቅም እንዲሁም በፕሬዚደንቱ ፖሊሲዎች ላይ የሚጣሉ ጉዳዮች ላይ ይመስለኛል። ጀስቲን ሎጋን ናቸው የግለሰቦችን ነጻነት የሚያቀነቅነውና የመንግስትን ኃይል የሚያንስበትን ፍልስፍና አራማጆቹ ኬቶ ኢንስቲትዩት የጥናት ባለሙያው ምንም እንኳን አክራሪ ያልሆኑትን የሶሪያ ተቃዋሚ ኃይሎች ስልጠናና የምታስታጥቅበትን ፕሮግራም ብትጀምርም ዩናይት ስቴትስ በተለይ ራሱን እስላማዊ ግዛቶች ብሎ ከሚጠራው ጽንፈኛ ቡድን ጋር ያለው ውጊያ ባለበት የጉዳዩ አነጋጋሪነት በዚሁ የሚቋጭ አለመሆኑን ከገለጹበት የተወሰደው የዩናይት ስቴትስ ውጭ ጉዳይ ሚኒስቴር ቃል አቀባይ ቀደም ብዬ ያነሷቸው ጄንሳኪ በበኩላቸው የዩናይት ስቴትስ ዲፕሎማቶች ምክር ቤቶቹን ከሚመራው የትኛውም ፓርቲ ጋር በኩል ተባብረው ይሰራሉ ነው ያሉት። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የፓርቲ ውክልና የሌለው ተቋም እንደመሆኑ ከዲሞክራቶችም ሆነ ከሪፑብሊካን ፓርቲ አባላት ጋር ይሰራል። በመሆኑም በዚህ እምነት ነው ወደፊት የምንራመደው። የውጭ ጉዳይ ሚኒስትር ጆን ኬሪን የስራ ጊዜ አስመልክቶም በተጠናቀቀው ምርጫ ዘመቻ ወቅት የውጭ ጉዳይ ፖሊሲያቸውን ያለ ልጓም ይመራሉ የሚሉ ትችቶች ከአንዳንድ የኦባማ አስተዳደር ምንጮች ይሰማል የሚሉ ዘገባዎች ቢወጡም እንደ ቃል አቀባዩ ቃል ግን ኬሪ በስራቸው እንደሚቀጥሉ ዋይት ሀውስ ግልጽ አድርጓል የምርጫው ሂደት ተጠናቆ ሪፑብሊካኖች የሁለቱን ምክር ቤቶች መቀመጫዎች በበላይነት ተቆጣጥረዋል አመራርና አስተዳደር ይልቁንም በቀጣዩ የፕሬዚዳንት ኦባማ ሁለት የመጨረሻ ዓመታት የሚኖራቸው ገጽታ ገና ሊታይ አነጋጋሪነቱ ግን ሞቅ ብሎ ቀጥሏል ምዕራብ አፍሪቃ ውስጥ በኢቦላ እየተያዘ ያለው ሰው ቁጥር መቀነስ መጀመሩን ዓለም አቀፍ የጤና ባለስልጣናት እየተናገሩ ነው። እንዲያም ሆኖ ወረርሽኙን ለመዋጋት ዓለም አቀፉ ጥረት እንዲጠናከር የተባበሩት መንግስታት ድርጅት እያሳሰበ ነው። በሌላ በኩል ደግሞ አንድ ስዊትዘርላንድ ውስጥ የሚገኝ ሆስፒታል አዲስ የኢቦላ ክትባት ሙከራ የጀመረ ሲሆን ሙከራው በቅድሚያ እየተካሄደ ያለው በጤናማ በጎ ፈቃደኞች ላይ መሆኑ ተገልጿል። ዚላቲ ካሆክ ያጠናቀረችው ዘገባ አለ። ሶሎሞን አባተ ያቀርበዋል። እንዲህ አይነቱ መልካም ዜና ከወደ ምዕራብ አፍሪካ መንፈስ የጀመረው ባለፈው ሳምንት ነው። በጊኒ የጤና ጥበቃ ሚኒስቴር የኢቦላ ምላሽ አስተባባሪ አቡበከር ሲዲኪ ዲያኪቴ ትናንት ማክሰኞ ፓሪስ ላይ በሰጡት መግለጫም ይህንኑ የመሻሻል ለውጥ አጠናክረዋል። ሴራሊዮን፣ ላይቤሪያና ጊኒ ውስጥ ለቫይረሱ እንደ አዲስ የሚጋለጥ ሰው ቁጥር እየቀነሰ መጥቷል። ቁጥሮቹ እየወረዱ ናቸው። ምክንያቱም በየጤና ማዕከሉ የሚገኙ ለኤቦላ መጋለጣቸው የተረጋገጠ ሰዎች ቁጥርና ተጋልጠው ሊሆን ይችላል ተብሎ በየጤና ማዕከሉ ክትትል እየተደረገባቸው ያሉ ሰዎች ቁጥር እየቀነሰ ነው። በእርግጥ የመቀነሱ ፍጥነት ዝቅተኛ ቢሆንም መውረዱን ግን እያየን ነው። ላይቤሪያ ዋና ከተማ ሞንሮቪያ የሚገኙት የተባበሩት መንግስታት ድርጅት የኢቦላ መቆጣጠሪያና መከላከያ አስተባባሪ አንቶኒ ባንቡሪ እንደሚሉት ይህን ጅምላ ፈጅ የሆነ በሽታ ለማቆም እየተደረገ ያለው ትግል አበረታች ውጤት እያስመዘገበ ነው። የሚያዘውና የሚሞተው ሰው ቁጥር እየቀነሰ ነው። ይሁን እንጂ ትግሉ ገና ብዙ ትንቅንቅ የሚጠይቅ ነው ሲሉ ባንቡሪ አክለው ያስጠነቅቃሉ። መንግሥታዊ ያልሆኑ ድርጅቶችና ሌሎች መጥተው እነዚህን ተቋማት ማስተዳደር ይኖርባቸዋል። ክብካቤ የመስጫ ማዕከላትንም እየሠራን ነው። መሣሪያና ብዙ የምንፈልጋቸውን ግብአቶች እያገኘን ነው። እጅግ በጣም ብዙ ሕሙማን አሉ። የሌለን ነገር ማዕከላቱን የሚያንቀሳቀሱ አገሮች ናቸው። እነርሱ አሁን ያስፈልጉናል። የዩናይትድ ስቴትስ ባለሥልጣናት ደግሞ ይወጣል ብለው የሚጠብቁት አዲስ ክትባት ይህንን እስካሁን ዐሥራ አራት ሺህ ያህል ሰው ያዳረሰና ከመካከላቸውም አምስት ሺህ የሚሆኑትን የገደለ ወረርሽኝ ያቆማል የሚል ተስፋ አላቸው። ስዊትዘርላንድ የሚገኘው የሉዛን ዩኒቨርሲቲ ሆስፒታል ክትባቱን በጤናማ በጎ ፈቃደኞች ላይ ትናንት መሞከር ጀምሯል። የሕክምና ዶክተሯ ቲና ይህን የኢቦላ ክትባት ለመውሰድም ከመጀመሪያዎቹ በጎ ፈቃደኞች አንዷ ሆነዋል። I think the sooner we have a vaccine that is that works that is safe then the sooner we can use that vaccine to ደህንነቱ የተጠበቀና ሊሰራ የሚችል ክትባት ፈጥነን ብናገኝ የምዕራብ አፍሪቃን ሰው ፈጥነን እንከትብበታለን። ወደ ሌሎችም ኢቦላ ሊዛመትባቸው ይችላል ብለን ወደምናስባቸው አካባቢዎች ፈጥነን እናደርሳለን። ከዚህ ክትባት ለኢቦላ ቫይረስ የመጋለጥ አደጋ የለም ይላሉ ባለሙያዎቹ። የሉዛን ዩኒቨርስቲው ቪንሰንት ሙሰር What we measure is antibodies to the protein which is produced. እኛ የምንለካው በክትባቱ የሚወጣውን ፕሮቲን ለመጋፈጥ የሚፈጠሩ በሽታ ተከላካይ ህዋሳትን ነው። ክትባቱን ያገኙት ሴሎች ካላገኙት የተለየ ህይወታዊ ይዘት ይኖራቸው ይሆን የሚለውን ጥያቄ ለማስቀመጥ በደም ውስጥ ባሉ ነጭ የደም ሴሎች ላይ አንዳንድ ዝርዝር ትንተናዎችን እንሰራለን። የአሁኑ የሉዛን ዩኒቨርሲቲ የተወሰነ ሙከራ ጥሩ ውጤት ካሳየ ሙከራው ስፋት ባለው ቡድንና በብዙ ሰው ላይ ይካሄዳል። ፈረንሳውያኑ ተመራማሪዎች በ15 ደቂቃ ውስጥ ውጤት የሚሰጥ የኢቦላ ክትባት ሙከራ ለማድረግ የቅድመ ምርት ሥራና ዝግጅት ላይ ናቸው። አሁን እየተሞከሩ ያሉት ውጤት የሚያሳዩት በ24 ሰዓት ነው። ፈጣን የሆኑ ሌሎችም ሙከራዎች ዩናይትድ ስቴትስና ጃፓን ውስጥም እየተካሄዱ ነው። ዘገባዎቻችንን አጠናቀናል። አድማጮች፣ በዚህ በሳምንት ሰባት ቀን ከምሽቱ ሶስት ሰዓት እስከ አራት ሰዓት በሀያ አምስት ና በሰላሳ አንድ ሜትር ባንድ አጭር ሞገድ እንዲሁም ናይል ሰዓት ላይ ከምናቀርብላችሁ መደበኛ ዝግጅታችን በተጨማሪ ከሰኞ እስከ አርብ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ የምናስተላልፍላችሁ ስርጭት አለ። እንድታደምጡ እንጋብዛችኋለን። በኢንተርኔት ደብሊው ደብሊው ደብሊው ዶት ቪኦኤ ኒውስ ዶት ኮም ስላሽ አምሀሪክ ላይ እንገኛለን። በፌስቡክና ትዊተር ቪኦኤ አምሐሪክ ብላችሁ ተከተሉን፣ ላይክ አስ፣ ተነጋገሩ። በእጅ ስልካችሁ ቪኦኤ ዳት ሆርን ዳት ኤምኦቢአይ እንዲሁም ናይል ሳት ላይ ታገኙናላችሁ። ለሞባይል ስልኮቻችሁ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። የቪኦኤን አፕ ለአይኦኤስ ወይም ለአይፎን፣ ለአይፓድና ተመሳሳይ መሳሪያዎች ተጠቃሚዎች ከአይቱንስ ስቶር ወይም ከአፕ ስቶር ለአንድሮይድ ተጠቃሚዎች ደግሞ ከጉግል ፕሌይ ወይም ፕሌይ ስቶር ታገኛላችሁ። በስቱዲዮ ቴክኒሽናችን ኦድሬስ ሪጅስ ነው። ፕሮግራሙን እየመራልን ያለው ደግሞ ቴሌላይን ባክ፣ እንዲሁም አስተናጋጆቻችሁ ቆንጅታዬና እኔም ሰሎሞን አባተንን። አሁን አዲስ አበባ ላይ ከምሽቱ ሶስት ሰዓት ከሰላሳ ሰባት ደቂቃ ሆኗል። ዋሽንግተን ዲሲና አካባቢዋ ደግሞ ከቀኑ ሰባት ሰዓት ከሰላሳ ሰባት ደቂቃ ነው። የሰዓቱን ዋና ዋና ዜና ቆንጅታ ሰማናለች። በዩናይትድ ስቴትስ ትናንት ማክሰኞ በተካሄደው አገር አቀፍ ምርጫ ሪፑብሊካኖች የመወሰኛውን ምክር ቤት ተቆጣጥረዋል። በተወካዮች ምክር ቤቱም ተጨማሪ መቀመጫዎችን ይዘው ሲያበቁ በቀሪዎቹ የፕሬዝደንት ባራክ ኦባማ የሁለት ዓመታት ቀሪ የስልጣን ጊዜ በሁለቱ ምክር ቤቶች አብላጫ ፓርቲ ለመሆን በቅተዋል። የኢጋድ አባል ሀገር መሪዎች በደቡብ ሱዳን የሰላም ድርድር የመጨረሻ እልባት ለማበጀት ያለመ የተባለለትን ጉባኤ ነገ በአዲስ አበባ ይጀምራሉ። መሪዎቹ የሚሰበስቡት መፍትሄ ለመጫን ሳይሆን የደቡብ ሱዳን መንግስትና ተቃዋሚዎች ራሳቸው መፍትሄ እንዲያመጡ ለማድረግ ነው ሲሉ ዋናው አደራዳሪ አምባሳደር ስዩም መስፍን ተናግረዋል። በሌላ ዜና የጸጥታው ምክር ቤት የተባበሩት መንግስታቱ በጦርነት በተበጣጠቀችው በዛች የሀገር ጉዳይ በፕሬዝደንቱና በተቀናቃኛቸው ላይ ማዕቀብ የሚደነግግ ረቂቅ ውሳኔ ላይ ለመነጋገር ዝግጁ ናቸው ተብሏል። አመሰግናለሁ፣ ቆንጅት ለዜናው። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በ25 እና በ31 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ መደበኛ ዝግጅት ነው። ከመኖሪያ ቤታቸው በፌዴራል ፖሊስ የተወሰዱት የመላ ኢትዮጵያ አንድነት ድርጅት የመኢአድ ከፍተኛ አመራር አባል አቶ ተስፋዬ ታሪኩ የደረሱበትን እስካሁን እንደማያውቁ የፓርቲው ፕሬዚደንት ለቪኦኤ ገልጸዋል። ከባህር ዳርና ከጎንደር የተወሰዱ የፓርቲው አባላትም የት እንዳሉ አይታወቅም ብለዋል የመኢአድ ፕሬዚደንት አቶ አበባው መሀሪ። የፌዴራልና የክልል ባለስልጣናት እስካሁን በጉዳዩ ላይ አስተያየት አልሰጡም። እስክንድር ፍሬው ከአዲስ አበባ የሚከተለውን አስተላልፏል። ጎጃም ውስጥ በደጀን ከተማ የሚኖሩት አቶ ተስፋዬ ታሪኩ ተቃዋሚውን የመላው ኢትዮጵያ አንድነት ድርጅትን በኃላፊነት ጭምር ማገልገል የጀመሩት በዚያው አካባቢ ነው። በአካባቢው በነበረው የመያድ መዋቅር የወረዳ አመራር ሆነው ሲያገለግሉ እንኳን በፓርቲው የነበራቸው ተሳትፎ የጎላ ነበር ይላሉ የፓርቲ አጋሮቻቸው። የዘጠና ሰባቱን ምርጫ ተከትሎ የቅንጅት ከፍተኛ አመራሮች ወህኒ ሲወርዱና ለፍርድ ሲቀርቡም እኚህ ወጣት አመራር ከደጀን መጥተው ቃሊቲ ታስረዋል። የአሁኑ ስር ግን የተለየ መሆኑን የገለጹት የመላ ኢትዮጵያ አንድነት ድርጅት ፕሬዝዳንት አቶ አበባው መሀሪ ወዴት እንደተወሰዱ እንኳን አይታወቅም ብለዋል። ከአቶ ተስፋዬ ታሪኮ በተጨማሪ የፓርቲው የምዕራብ ጎጃም ዞን ጸሐፊ፣ መቶ አለቃ ጌታቸው መኮንን ከባህር ዳር፣ የደቡብ ጎንደር ዞን ጸሐፊ የሆኑት አቶ ጥላሁን አድማስ ከደብረታቦር፣ የፓርቲው አባል የሆኑት ቢሁነኝ አለንም ከዚሁ ከደብረታቦር መታሰ ማሰራቸውን ፕሬዚዳንቱ አስረድተዋል። ለጊዜው ኃላፊነታቸው የተጣራ መሆኑ የተገለጸው አቶ ብርሌው ተስፋይም ከደጀን ከተማ መታሰራቸውን ገልጸዋል። አቶ ተስፋይ ታሪኩን ጨምሮ እነዚህ የፓርቲው አመራሮችና አባላት ወደየት እንደተወሰዱ ማወቅ አለመቻሉን የተናገሩት አቶ አበባው ኃላፊነት የወሰደ አካል እንኳን የለም ይላሉ። ይህንን ሊነግረን የሚፈልግ አካል አላገኘንም። ፖሊስ ነው የእኔ አይደለም መብቱ ይለናል። ለአማራ ክልል ስንጠይቅ የእኔ አይደለም መብቱ ይለናል። ስለዚህ የት እንዳሉም ለማወቅ እንኳ በጣም አስቸጋሪ ነው። ለምሳሌ አሁን ጥላሁን አድማስ ተዚህ ቀደም ነው ታፍኖ የተወሰደ ወር ይሆነዋል። ለመጠየቅ ማዕከላዊ ሄርን፣ በየፖሊስ ጣቢያው ሄርን እና ዘመድ እናት አባት ካልሆነ ማንም ልንናገር አንችልም የት እንዳለ ማናውቅም በሚል ነው የተነገረን። ስለዚህ የት እንዳሉ ማናውቅም ለማጣራት ሙከራ በምናደርግበት ጊዜ ኃላፊነት የሚወስድ ሰው ወይም እኔ ነኝ የሚል ሰው ይሄ ነው የሚል ሰው ልናገኝ ስላልቻል በጣም ጨለማ የሆነ ሁኔታ ነው ያለው። የነዚህ የተቃዋሚ ፓርቲ አመራሮችና አባላት መታሰር በዚህ አመት ከሚካሄደው አገር አቀፍ ምርጫ ጋር እየተገናኘ ነው ሲሉም የመያዱ ፕሬዚዳንት ሲሆን ይችላሉ። ይህ አባላትን ለማሸማቀቅ መራጩን ህዝብ ለማሸማቀቅ የሚደረግ ሁኔታ ነው። ስለዚህ አሁን ሌሎች አባሎቻችን እንደ ልባቸው ተጉዘው እንደልባቸው ሄደው ህዝብን ማደራጀት፣ ማንቃት በጣም ነው የሚያስቸግራቸው፣ በጣም ነው የሚቸገሩ። ለምን ነገ ጠዋት ዛሬ መንግስት ይህንን ስህተት እየፈጸመ ነው፣ ገዢው ፓርቲ ይህንን ስህተት እየፈጸመ ነው ብለው ሲናገሩ እየታፈሱ የሚወሰዱ ከሆነ ከፍተኛ ችግር ነው፣ እና ሌሎቹ አባላት እንደልባቸው ልባቸው ወደው ለማንቃትና ለማደራጀት ቸገራሉ። አባላትም ደግሞ የመሸማቀቅ ሁኔታ ስለሚኖር ለምርጫው እጅግ እጅግ በጣም ከፍተኛ ተጽዕኖ እንደሚኖረው እርግጠኛ ነው፣ እና መንግስትም ይህን የሚያደርገው በሚደረገው ምርጫ ላይ በመጪው ምርጫ ላይ ከፍተኛ ተጽዕኖ ለማሳደር ህዝቡ ተሸማቆ እነሱን እንዲመርጥ ያለ ባለዚያም ደግሞ ሳይደራጅ እንዲሆን እንዲቀር ለማድረግ የሚደረግ ሁኔታ ነው። ከዘጠና ሰባቱ ምርጫ ስር በኋላ ከወረዳ አመራር ተነስተው የፓርቲው የምስራቅ ጎጃም ዞን አደራጅ እስከ መሆን የሰሩት አቶ ተስፋዬ ታሪኩ በቀድሞው የመያድ ፕሬዝዳንት ኢንጂነር ኃይሉ ሻውል አማካኝነት ወደ አዲስ አበባ መጥተው በዋናው ጽፈት ቤትም አገልግለዋል። እስከ ቅርብ ጊዜ ድረስም ዋና ጸሐፊ ሆነው ሲሰሩ ነበር። በፓርቲው ውስጥ በተፈጠረው ልዩነት ግን ተስፋዬ ከዚህ ኃላፊነት መነሳታቸው ቢያንስ በአመራሮቹ ተነግረዋል። እየተጠበቀ ያለው የጠቅላላ ጉባኤው ውሳኔ ሲሆን የአሁኑ ሁኔታ የተፈጠረውም ጉዳዩ በንጥልጥል ላይ ያለ ነው። ስለዚህ የጠየቅኳቸው የመያዱ ፕሬዚዳንት አቶ አበባው መሀሪ የተፈጠረው ልዩነት ስለ ተስፋዬ ከመናገር አያግደንም ብለዋል። ተስፋዬ ያም ሆነ ይህ ለዚህ ፓርቲ ታግሏል፣ ለኢትዮጵያ ሕዝብ ታግሏል። ያን ነው የምናውቀው። እዚህ በአመራር መካከል፣ በአባላት መካከል በተፈጠረ ልዩነት መለያየት ያለ ነው፣ ግጭት ያለ ነው፣ መለያየት ያለ ነው። ያ ወደኋላ የሚለን ነገር አይደለም። ተስፋዬ ታስሯል። ስለ ተስፋዬ መታሰር ከመጮህና የት አለ ወደ ደረሰ ከማለት ወደኋላ የምንልበት አንድ ምክንያት አይኖረንም። ከዚህ በተጨማሪ ደግሞ ለአመራራችን ቀርቶ የኢትዮጵያ ሕዝብ ለምን ታሰረ ብለን መጮህ መቻል አለብን። ያለማለዚያ የፓርቲ መኖር ጥቅሙ አይታየኝም። ጥቅሙ እያንዳንዱ ዜጋ መብቱ ታፍኖ ሰብዓዊ መብቱ ታፍኖ እየታሰረ እንዳይናገር እየታፈነ እንዳይንቀሳቀስ እየታሰረ ተሆነ ለዚያ ህዝብ ለዚያ ዜጋ መጮህና አቤት ማለት አለብንና ና የተስፋዬን ነገር እንቀጥላለን። የፌዴራልና የክልል ባለስልጣናት እስካሁን በመያድ አመራሮች መታሰር ላይ የሰጡት አስተያየት የለም። በአማራ ክልል የርዕሰ መስተዳድሩ ጽፈት ቤት ምክትል ኃላፊ የሆኑት አቶ ተሰማ ደምሴ ጉዳዩ ጉዳዩ ከእርሳቸው ኃላፊነት ጋር የተገናኘ አለመሆኑን ተናግረዋል። ወደ ክልሉ የአስተዳደርና የጸጥታ ጉዳይ ቢሮ በመደወል ኃላፊውን አቶ ደሴ አሰሜን ለማግኘት ያደረግኩት ጥረትም አልተሳካም። የፌዴራሉ መንግስትም ይህ ዜና እስከተጠናቀረበት ሰዓት በዚህ ጉዳይ ላይ ምንም አይነት መረጃ አላሰራጭም። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። ፕሮግራማችን ይቀጥላል። አብራችሁ እንድታመሹ በድጋሚ እንጋብዛለን። አሁን ተከታዩ ዝግጅት አሜሪካና ህዝቧ። ከአራት ዓመታት በፊት የቲያትር ጥበብ ባለሙያዋ አሪ ላውራ ክሬት የተለያዩ ባህሎችን ሥራዎች አስተባብሮ ለመድረክ የሚያበቃ የቲያትር ቡድን መሠረተች። በኒውዮርክ ከተማ በሚገኙ ሰፈሮች የተለያዩ የዓለም ቋንቋዎች ይነገራሉ። ባህሎችም እንዲሁ ይንጸባረቃሉ። በተለይ በጃክሰን ሃይት ሰፈር የቪኦኤዋ ክሎሊን ዊቨር ያጠናቀረችውን ዘገባ ሄኖክ ሰማ ጊዜር ለአሜሪካና ህዝቧ ዝግጅት ያቀርበዋል። ቡድኑ ቲያትር 167 ይባላል። ኩይንስ በምትባለው ከኒውዮርክ ከተማ ደሴቶች አንዷ በሆነችው የከተማ ክፍል 167 ቋንቋዎች ይነገራሉ። ቴያትር 167 ካዘጋጃቸው የመድረክ ስራዎች ከላይ እየሰማ ነው። አይ ላይክ ቱ ቢ ሂር ጃክሰን ሃይትስ ሪቪዚትድ የጃክሰን ሃይት ትዝታዎች መኖርስ እዚህ ነበር ብለን በግርድፉን ተርጉመው እንዲያውም ቀለል የሚል ርዕስም አለው። ዴር ዘ ማንጎ ማንጎ አለ ሰባት ጸሐፊ ተውኔቶች ናቸው። ከ21 ተዋንያን ሆነው ይህንን ድራማ የሰሩት በኩዊንስ በሚገኘው ጃክሰን ሃይት ሰፈር ነው መቼቱ። ከዓለም ዙሪያ ወደ ኒውዮርክ የመጡ ስደተኞችና አሜሪካውያን የሚኖሩበት ቀበሌ ነው። የቲያትር 167 መስራች አሪ ሎራ ክሬት በጃክሰን ሃይት ላለፉት አስር ዓመታት ኖራለች። አንዳንድ ሰዎች በዓለማችን የበርካታ ሀገር ሰዎች የሚኖሩበት ቀዳሚ ሰፈር ነው ይላሉ። ብዙ ቋንቋዎች የሚነገሩበት ሰፈር መሆኑ አያጠራጥርም፣ የተረጋገጠ ጉዳይ ነው። መጀመሪያ ያጫረብኝ ሀሳብ በቃ እንዴት ነው ሰዎች በሃያ ብሎክ ሰፈር ውስጥ 167 ቋንቋዎችን እየተናገሩ የተለያዩ ባህሎችና አስተሳሰቦች ተቻችለው የሚኖሩት የሚል ነበር። የሰፈሩን ኑሮ የሚያስቃኘው የመጀመሪያው የቲያትር ስራ ከተለያዩ የዓለም ጫፎች በጃክሰን ሃይትስ ተሰባስበው በሚኖሩ ተዋናያን ለመድረክ የበቃ ነው። በእንግሊዝኛም ሆነ በራሳቸው የአፍ መፍቻ ቋንቋ ነው የሚናገሩት። የእንግሊዝኛና ሌሎች ቋንቋዎች ችሎታዎቻቸውም እንደዚሁ እንደ ግለሰቦቹ ይለያያሉ። አንዳንዶቹ ጭራሹኑ ከአፍ መፍቻ ቋንቋቸው ውጪ መግባባት ያዳግታቸዋል። ጄ ስቴፈን ብራንትሊ ሁለት ገጸ ባህርያትን ይጫወታል። አንደኛው ወንድ የሚያፈቅር በመሆኑ እንዳይታወቅበት የሚደብቅ ጌይ ፖሊስ ሲሆን በሚኖርበት ሰፈር በሚገኝ አንድ የጭፈራ ቤት ከሜክሲኮ የመጣ ቀበጥ ያለ ሰው ያገኛል። ብራንትሊ ጸሐፊ ተውኔትም ነው። አይ ላይክ ት ቢ ሂር ሰዎች እንዴት አብሮነታቸውን እንደሚያጠናክሩና ልዩነቶቻቸውን በምን አይነት መልኩ ደግሞ ጎልተው እንደሚወጡ ያሳያል ይላል። ሰዎች የጸጉረ ልውጥ ባዳነት ስሜት እንዴት እንደሚያድርባቸው ይመረምራል። ይሄ የቲያትር ሥራ ስደተኞች በአሜሪካ የሚገጥሟቸውን የኑሮ ስንክሳሮች ይቃኛል። አስቡት፣ ማንም ሰው እዚህ አያውቃቸውም። አንዳንዶቹ በወጣትነታቸው የመጡና ራሳቸውን ፈልገው ያላገኙ ናቸው። በዚች አዲስ ዓለም ወጣቱም አዋቂውም ሁሉም በአዲሱ ዓለም ራሱን ይፈልጋል። ኑሮውንም እንዲሁ Am I glad you're here? I'm sorry, I'm sorry. I wanted to go to Melanie's shop before they closed and then I had to go home. I almost forgot my food. The Pekasha, Punjab soul, has a story to tell about her family. She's also a taxi My character has a crush on a man from Korea who works at the music and video store that I frequent. My um, family has a story about a man from Korea who works at a music and video store that I frequent. የሚሰራው አንድ የሙዚቃና የቪዲዮ ሱቅ ውስጥ ነው። ወደ ትምህርት ቤትና ስራ ስትመላለስ በዚያ ሱቅ ታልፋለች። ያው ስራዋ ደግሞ የታክሲ ስምሪት ስለሆነ ሾፌሮቹ ከዓለም ዙሪያ የተሰበሰቡ ናቸው። ስለዚህ በዚች የስምሪት ጣቢያ የዓለም ባህል ቁጭ ብሏል። ድራማው ወደ ጡዘቱ ሲያመራ ታዲያ አንድ የታክሲ አደጋ ይከሰታል። በዚህ ክስተት ታዲያ የሰፈሩ ሰዎች ልዩነቶቻቸውን ይዘው በአንድ ላይ ይገናኛሉ። የጃክሰን ሀይት የዕለት ተዕለት ኑሮም እንደዚሁ ነው። በእርግጥ እንደ ምናባዊው ድራማ የተፋጠኑ የታሪክ አምዶች ባይኖሩትም ተመሳሳይ ነገር በጃክሰን ሀይት ይፈጠራል። ጃክሰን ሀይትን መጎብኘትና በዚህ ሰፈር ሰዎች በልዩነቶቻቸው ተቻችለውና ተፋቅረው እንደሚኖሩ እርስ በርስ ተባብረው ለጋራ ብልጽግናቸው እንደሚሰሩ መመልከት ልብ የሚነካ ነው። በተለይ በዓለማችን በአሁኑ ወቅት ሰላም ጠፍቶ ሲታይ እዚህ ያለው ሁኔታ ተስፋ ይሰጣል። ቲያትሩ አይ ላይክ ቱ ቢሄር፣ ዓላማውም ኑሮን ማሳየትና የመግባባት መንፈስና የልዩነቶች መቻቻል እንደዚሁም የዚህን ሁሉ ፈተናና ስኬት ማሳየት ነው። ተከታዩ ዝግጅት ሴቶችና ቤተሰብ ነው። የሴቶችና ቤተሰብ ፕሮግራም አዘጋጅና አቅራቢ ቆንጅት ታየ አጠገቤ ትሞታለሽ ምዜሽሆን ሶሎሞን ጥቅምት ወር በየዓመቱ ስለ ጡት ካንሰር ግንዛቤ ማስጨበጫ ወር መሆኑ ይታወቃል። ታዲያ በቅርቡ እዚህ በአካባቢያችን ቨርጂኒያ አርሊንግተን ውስጥ የሚገኘው የኢትዮጵያ ህብረተሰብ ልማት ካውንስል ኢሲዲሲ ፕሮጀክት ነው ከተባለ ድርጅት ጋር በመተባበር ከውጭ ሀገር ለፈለሱ እንዲሁም ለስደተኞች ሴቶች ስለ ጡት ካንሰር ግንዛቤ ማስጨበጫ የምርመራ አገልግሎት ማመቻቻ ትምህርታዊ ዝግጅት አካሂዶ ነበር። በህብረተሰብ ልማት ካውንስሉ የዚህ ፕሮግራም አስተባባሪ የሆነችውን ወይዘሪት ቤተልሔም ማህደረ ደስታን አነጋግሬያታለሁ። ፕሮጀክቱ ኖ ፕሮጀክት ይባላል። ኖሌጅ ፎር ኒው ካመር ወመን የሚ የጡት ካንሰር ላይ ኤዱኬሽን መስጠት ና የነጻ ደግሞ ማሞግራም እንዲያገኙ፣ አንንሹርድ ወይም አንደር ኢንሹርድ የሆኑ ሴቶች የነጻ አገልግሎት እንዲያገኙ ረፈራል እንሰጣለን። አዲስ የሚመጡ ስደተኞች ወይም ኤሚግሬንት እውቀት እንዲያገኙ የሚያደርግ ፕሮግራም ነው። ይሄ ፕሮጀክት ነው የሚባለው። በምን ድርጅት ስር የሚካሄድ ፕሮግራም ነው ይሄ? ፕሮጀክቱ ፋንድ የሚያደርገው የሱዘን ጂ ኮመን ፎር ዘ ኪር የሚባለው ፋውንዴሽን ነው። በእነሱ ፋንድ የሚደረግ ፕሮግራም ነው። ስለዚህ በዛ ፕሮጀክት አማካይነት ምን ምን ስራ ነው የምትሰሩት? በዚህ ባለፈው ወርስ ምን ስራ ነው የሰራችሁት? ባለፈው ወር ሄልት ፌር አዘጋጅተን ነበር። ይህ ደግሞ ኮሚኒታችን ውስጥ ብዙ ኢንፎርሜሽን የለም ሶ ኢንፎርሜሽን የሚያገኙበት መድረክ ነበር የፈጠር ነው። የተለያዩ በጡት ካንሰር ላይ የሚሰሩ ክሊኒኮች፣ እንደዚሁ ደግሞ ግንዛቤ የሚያስጨብጡ መስሪያ ቤቶች እንዲሁም ደግሞ ኢንሹራንስ ላይ በብዛት ያተኮር ነው የጡት ካንሰር ላይ ቢሆንም እንደዚሁ ደግሞ በጠቅላላ የጤናችን ሁኔታ ኤክሰርሳይስ እንደሚያስፈልግ ኒውትሪሽን ምግብ ያበባላል ና እንዲሁም ደግሞ የምንበላቸው ምግቦች ከካንሰር ጋር እንዴት ሀዋር ዴይ ሪሌትድ የሚለውን ነገር የሚገናዘቡበትን ኢንፎርሜሽን የሚሰጡ ጋብዘን ነበረ። የየስነ ምግብ ባለሙያዎች ጋብዛችሁ ነበር? አዎ የስነ ምግብ ባለሙያዎች ጋብዘን ነበረ፣ ግንዛቤ እንዲሰጧቸው፣ ካንሰርና የምንበላው ምግብ እንዴት ሪሌትድ ነው የሚለውን ስለ ኢንሹራንስ ኢንፎርሜሽን እንዲሰጡ ደግሞ እንደ ካይዘር ፐርማነንቴ አይነት ድርጅቶችን ጋብዘን፣ ያንን መድረክ ፈልጥረን ነበረ። ይሄንን ስታደርጉ ይህ የመጀመሪያ አመታችሁ ነው ወይስ በየአመቱ ስታደርጉ ቆይታችኋል? ይህ ይሄ እንደዚህ አይነቱ ዝግጅት የመጀመሪያችን ነበረ። ኢትዮጵያውያን ሴቶች ተሳትፏቸውስ ምን ያህል ነበረ? እኛ ብዙም አስተዋውቀ ነው ነበር በቤተ ክርስቲያን ውስጥ እንዲሁም ኮሚኒቲ ሴንተር ውስጥ እየሄደን ዝግጅቱ እንዳለ አስታውቀናል። እንዲሁም ደግሞ ፕሮግራማችንን የሚያውቁ ሰዎች ረድተውናል ለማስተዋወቅ ፍላየሮችን፣ ፖስተሮችን በማድረግ ብዙ አስተዋውቀውልናል። በጣም ጥሩ። ምን ያህል ሴቶች ተገኙላችሁ? ሰማንያ እስከ መቶ የሚሆን ሰዎች መጥተዋል ብዬ አስባለሁኝ። ስለ ጡት ካንሰር ምን ኢንፎርሜሽን ነበር የሚፈልጉት የሚጠይቁት? በአብዛኛው እንዴት አድርገው ስክሪኒንግ እንደሚያገኙ ነው፣ ምርመራው እንደሚያገኙ እንደሚያገኙ ነው። ምክንያቱም የኢንሹራንስ ጥያቄዎች አሉ። ሶ ብዙዎቹ የምርመራው እንዴት እንደሚያገኙ፣ ሌላው ደግሞ ምንድን ነው ኮዝ የሚያደረገው አንዳንድ ሰው ብዙ ጥያቄ ያለው ምንድን ነው ሊያመጣ የሚችለው ብለው የነሱ አይነት ጥያቄዎች ነበሯቸው። የጡት ካንሰር በምንድን ነው የሚመጣው። ባለሙያዎች ነበሯችሁ? ይህንን የሚመልሱ ነበሩን፣ የሚያሳዩ ነበሩን እና እንዴትም ራሳቸውን ደግሞ እንዴት አድርገው መመርመር እንደሚችሉ ራሳቸውን በራሳቸው በመደራበስቸውን ያ ሰልፍ ብረስት ኤግዛም ምን ትምህርት ሰጥተዋቸው ነበረ። እንዲሁም ሞዴሎች እያሳዩ ምን እንደሚፈልጉ አሳይተዋቸዋል። እያስነኩ ማለት ነው። ሶ ሀንድ ዞን የሆነ ዴሞንስትሬሽን ነበር ያሳዩዋቸው። ኢንሹራንስን አስመልክቶ ቤተልሔም፣ ኢንሹራንስ የሌላቸው አዲስ የመጡ ሴቶች በምን አማካይነት ነው እንዴት ነው የማሞግራም አገልግሎት ሊያገኙ የሚችሉት? በአሁኑ ጊዜ የተለያዩ ፓርትነሮች አሉን፣ አብረውን የሚሰሩ ክሊኒኮችና ሆስፒታሎች አሉ። ሆስፒታሎቹም የተለያየ የራሳቸው የሆነ ፋንዲንግ አላቸው። አንደኛው የፕሮጀክት ዊሽ የሚባላለን የፕሪቨንቲቭ ሄልት ካቨር የሚያደርጉ ናቸው። እና የማሞግራም ደግሞ ምርመራ እንደ ፕሪቨንቲቭ ሄልት ነው የሚታየው፣ የህመን መከላከያ እርምጃ ነው። እሺ፣ ያ የህመን መከላከያ ምትን ነው። ስለዚህ እነሱ ከቨር ይደረጋል በእንደሱ አይነት። እንደዚሁም ደግሞ እንደ እንደ ሱዛን ጂ ኮመን ፋውንዴሽን አይነቱ ፋንድ ያደርጋሉ። አንን የሆኑ አንደርን ሹርድ የሆኑ ሴቶች የነጻ ምርመራ እንዲያገኙ እንዲያደርጋሉ። ስለዚህ ይህንን ይህንን በመጠቀም እኛም ወደዚህ ክሊኒኮች ጋር ፓርትነር በማድረግ ክላይንቶቻችንን ሪፈር እናደርጋለን ማለት ነው ወደዛ። ስለዚህ አሁን በእንደዚህ አይነት የኢንሹራንስ የሌላቸው ሴቶች ለምሳሌ በዲሲ፣ ቨርጂኒያና ሜሪላንድ አካባቢ ያሉ የት ነው መሄድ ያለባቸው የማሞግራም አገልግሎት ለማግኘት? ወደ እኛ መምጣት ይችላሉ። ኤኒታይም መስሪያ ቤታችን እና ምንድን ነው የምናደርገው? መጀመሪያ ሲመጡ የኢንቴክ ፕሮሰስ አለ እና ምን ሪፈር የሚደረጉት በሚኖሩበት አቅራቢያ ባለ ክሊኒክ ነው። አብሮን የሚሰሩ ክሊኒኮች አሉ። እንደ አርሊንግተን ፍሪ ክሊኒክ፣ እንደ ሀዋርድ ዩኒቨርሲቲ ሆስፒታል፣ ካፒታል ብራስ ኬር ሰንተር የሚባሉ አሉ። ወደ እነሱ ነው የምንልካቸው እና ባሉበት በሚቀርባቸው አቅራቢያ ነው የምንልካቸው ማለት ነው። መጀመሪያ ግን እናንተ ጋር ይመጡና ከዛ ተመዝግበው አፖይንትመንት እኛ ራሳችን እንይዝላቸዋለን። አሁን አንዳንድ ጊዜ ደግሞ ትራንስፖርቴሽን ለሚያስፈልጋቸው ትራንስፖርቴሽን እንሰጣቸዋለን። እዛ ክሊኒኩ ሄደው ደግሞ የሚያስፈልጋቸው ከሆነ አብረናቸው ሄልት አድቮኬቶች አሉን አብረዋቸው ሄደው ሰፖርት ይሰጣሉ። ማስተርጎም የሚፈልጉ ከሆነ ያስተርጉሙላቸዋል። ፎሎው አፕ እናደርጋለን እየደወልን የተለያየ ለምሳሌ ሞር እርዳታ የሚያስፈልጋቸው ከሆነ ፎሎዋፕ እናደርጋለን ና ሪሶርስ እናፈልግ እናፈላልግላቸዋለን፣ የገንዘብ ወጪ የሚሸፍ እንደ እንደ ኒዱ ነው። የየሰው ኒድ የተለያየ ነው። ሶ ሪሶርስን መፈለግን ማብረ እናረጋል ማለት ነው። እስኪ እንሰራለን። ለምሳሌ አንዲት ሴት፣ አሁን ይህንን ፕሮግራም የምትሰማ ሴት ስቲኔም ልሂድና ለማንኛውም ጡቴን ልመርመር ብትል እናንተ ጋር ትመጣለች። ለምሳሌ ሩቅ ሜሪላንድ ያለች ሴት በቴሌፎን ልታደርገው ትችላለች? ቀጠሮውን መያዝ ወይስ መምጣት አለባት። ኢንቴክ ፕሮሰሱ በስልክ ማድረግ እንችላለን። በስልክን ወስድ ና ኢንፎርሜሽኗን ከዛ በኋላ ያው ወደ እሷ ለሚቀርበውን ክሊኒክ አፕሮች እናደርጋለን ወይ ደግሞ ዲፐንዲንግ ኦን የኢሚግሬሽን ስታተስ፣ እንዲሁም የተለያዩ እንትኖቿን አይተን ከዛ ነው ወደሚመቸው ክሊኒክ ሪፈርም እናደርጋለን። ወይዘሪት ቤተልሔም ማህደረ ደስታ ሰፋ ያለ ማብራሪያ ነው የሰጠችን። ለአሁኑ በጣም እናመሰግናለን። ቀሪውን በሚቀጥለው ሳምንት እናቀርባለን። የተከበራችሁ አድማጮች ዝግጅቶቻችን ሊጠናቀቁ ጥቂት ደቂቃዎች ቀርተዋል። አጠር አጠር ያሉ መረጃዎችን ለማካፈል ዛሬ አንድ የዩናይትድ ስቴትስ ዶላር 20 ብር ከ06 ሳንቲም ተመንዝሯል። አብዛኞቹ የኢትዮጵያ ክፍሎች ነገ ፀሐያማ ይሆናሉ። አዲስ አበባ ፀሐያማ ትሆናለች። ከፍተኛ ሙቀቱ 24፣ ዝቅተኛ 8 ነው የሚሆነው። በነገራችን ላይ አንዳንድ ዝቅተኛ፣ በጣም ዝቅተኛ ሙቀት ያላቸው አካባቢዎችን ለመንገር፣ ባሌ ሮቤ ነገ 5 ዲግሪ ሴልሽስ ነው። የማቀዝቀዣ ውስጥ ሙቀት ማለት ነው። ጥንቃቄ የሚያስፈልጋቸው ናቸው። ይሄ ወደ ዜሮ የተጠጋ ነው። ጅግጅጋም እንደዚሁ 6 ዲግሪ ሴልሽስ፣ ጅማ 7ና አዲስ አበባ 8 ናቸው። በኢትዮጵያ ከፍተኛው የሰመራው ከፍተኛ 38 ዲግሪ ሴልሽስ ነው። ከታሪክ መለስ ብለን ብናይ የቀዳማዊ ኃይለ ስላሴ አጽም በንጉሳዊ ክብር በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ስርዓት እንዲያርፍ የተደረገው በዛሬዋ ዕለት የዛሬ 14 ዓመት በኢትዮጵያ አቆጣጠር በ1993 ዓ ም ነበር የኢራቅ ፕሬዚደንት ሳዳም ሁሴን ከሌሎች ሁለት ተከሳሾች ጋር የሞት ፍርድ የተላለፈባቸውም በዛሬው ዕለት የዛሬ 8 ዓመት ነበረ። 148000 ሙስሊሞች ለተገደሉበት ወንጀል ነው ፍርዱ የተላለፈውም። ክቡራትና ክቡራን አድማጮች ዝግጅታችን ወደ መጠናቀቁ ነው። ሙዚቃን ጋብዛችሁ ኤርሚያስ አስፋው ልረሳሽ አልቻልኩም። ሌላ ሙዚቃ ደግሞ ይሆን? ኤርሚያስ ይህን ብቻ ነው የማውቀው። እንጠብቃለን። ሌላ ዝግጅታችን ተጠናቀቀ። ክቡራትና ክቡራን፣ ከስቱዲዮ ፕሮግራሙን የመራልን ቴሌላይም እባክህ ቴክኒሻኑ ዊት ጃክሰን፣ እኛም አስተናጋጆቻችሁ ሰሎሞን አባተ እና ቆንጂት ታየ ነን። የትግርኛ ቋንቋ ፕሮግራም ይቀጥላል። አሁን በእኛ በኩል ደህና ደሩ እያመሰገን እንሰናበት። ደህና ደሩ። thank you